በርካቶች የሞቱበት በሺ የሚቆጠሩትም የተፈናቀሉበት የኦሮሚያና ሱማሊያ አዋሳኝ አካባቢዎች ግጭት በሳምንቱ የማህበራዊ የመገናኛ አውታሮች አብይ መነጋገሪያ አጀንዳ ሆኖ ቆይቷል። ቀደም ሲል በጉጂና በቡርጂ ብሔሮች መካከል የነበረው ግጭት ቀዝቀዝ ማለቱ ሲነገር፣ በቅማንትና በአማራ ተወላጆች መካከል በተቀሰቀሰ ሌላ ግጭት ደግሞ ሰዎች መሞታቸው ተገልጧል። ኢትዮ ቴሌኮም በኢትዮጵያ የቴሌኮም መሳሪያዎች በአጠቃላይ እንዲመዘገቡ የሰጠው ቀነ ገደብም በርካቶችን አነጋ ተናግሯል በማህበራዊ የመገናኛ ዘዴዎች የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩም ኢትዮጵያ ውስጥ በተለያዩ ስፍራዎች የተለያዩ ብሔሮች ግጭት ያሳሰባቸው የማህበራዊ መገናኛ አውታሮች ተጠቃሚዎች የግጭቶችን መንስኤ በመጥቀስ የተለያዩ ትንታኔያቸውን ሰጥቷል። በርካቶች በሰጡት አስተያየት የሰሞኑ ግጭት ድንገት የተከሰተ እንዳልሆነ ይልቁንስ ውስጥ ውስጡን ሲብላን ላይ የከረመ መሆኑን ጠቅሷል። ለዚህ ሰበቡ ደግሞ ይላሉ፣ አብዛኛዎቹ አስተያየት ሰጪዎች ለዚህ ሰበቡ በብሔር ላይ የተመሰረተው የፌዴራል ስርዓት ነው ሲሉ ይሞግታሉ። በሌላ ወገን የቆሙት ደግሞ የለም፣ የብሔር ፌዴራሊዝም ስርዓቱ በ አሁን ወቅት ሊኮንን አይገባውም። ገና በሙከራ ላይ ነው፣ ጊዜ ሊሰጥ ይገባል ሲሉ ተደምጧል። በየቦታው የብሔሮች ግጭት፣ የሰዎች ሞትና መቁሰል ያሳስበው የፌስቡክ ተጠቃሚ ዮሴፍ ተገኝ ከንትን ብሔር ይህን ያህል ሲሞት ከንትን ብሔር ደግሞ ይህን ያህል ሞቷል የሚል ዜና በየቦታው ይታያል። በስማም በቃ አገሬ እንዲሆነች ለምን በዚህ ዘመን ፈጠረኝ ግን ሲል ምሬት የተቀላቀለበት ጥያቄውን አስፍሯል። ራስ ምታት የፈጠረው እኮ ህገ መንግስት ተብየው ነው። አሁን ቡርጅና ጉጂ፣ አማራና አፋር፣ ቅማንትና ጎንደር እረተ ወይ ጌታው ያለው ደግሞ ከኢትዮጵያ በዋትሳፕ አድራሻችን መልእክቱን የላከልን ተከታታያችን ነው። ለበርካታ ሰዎች ሞትና በሺዎች ለሚቆጠሩት ደግሞ የመፈናቀል ሰበብ የሆነው የኦሮሚያና የኢትዮጵያ ሶማሊያ አዋሳኝ አካባቢዎች አሁንም አሳሳቢነቱ አላከተመም። በየቦታው ስለተከሰተው ግጭት አ የዋሳብ ተከታታያችን በድምፅ መልእክት ልኮልናል። ሀሎ ዶቼ ቬሌዎች እንደምን አላችሁ? ሰላም ናችሁ ወይ? ሰሞኑን እንግዲህ በሱማሌና በኦሮሞ በጉጂና እንዲሁም ደግሞ በቅማንትና በአማራ የሚደረጉ ግጭቶች እና እንዲሁም ደግሞ በአፋር እና በአማራ ክልል አዋሳኝ አካባቢዎች የተነሱትን ጥቀሱልን ባላችሁ መሰረት እነኛ ከአካባቢው ባለን መረጃ መሰረት የሰሜን ወሎ ዞን አስተዳደሮች በተለይ ሀብሩ ወረዳ አስተዳደሮች ሆን ብሎ የአፋርን ሕብረተሰብ ወረራ በመንግስት በኩል የታቀፈ ወረራ እየተደረገብን የሚል ስሞታ ነው በአካባቢ የሚሰማው። ነገር ግን ያን ስንል ሁሉም ከሁሉም ሳይድ የኢህአዴግ መንግስት ሆን ብሎ ግጭቶችን በመፍጠር በጎረቤቶች መካከል አለመተማመንና ሁልጊዜም በአይነ ቁራኛ እንዲተያዩ የማድረግ ሁኔታ እንዲፈጠር ያላሰለሰ ጥረት እያደረጉ መሆኑ ይታወቃል። ከዛም አንጻር በአፋርና በአማራ ክልል አዋሳኝ አካባቢዎች በተለይ በጭፍራ አዋሳኝ አካባቢዎች ላይ በተከታታይ ግጭት እየተፈጠሩ ይገኛሉ። ነገር ግን ከአሁን በፊት ግጭቱ ቢኖርም በባህላዊ መንገድ በሽማግሌዎች በሃይማኖት አባቶች ሲፈታ የነበረ መሆኑና ዛሬ ግን ያ ግጭት አፈታት ሂደት በመንግስት በኩል ድጋፍ የሌለው ከመሆኑ አንጻር ከፍተኛ የሆነ ችግር እየተፈጸመባቸው ያለበት አካባቢ ነው። በቅርብ ጊዜ ውስጥ ብዙ ህይወቶች የጠፉበት ግጭቶች ተከናውነዋል። ይህንን ሆን ብሎ መንግስት የፈጠራቸው መሆኑን ነው እንግዲህ ከአካባቢ ያለን መረጃ የሚያመለክተው። እናመሰግናለን። ቀደም ሲል የሱማሌ ክልል በአዋዳይ የሞቱ የክልሉ ተወላጆችን ለማሰብ ለአንድ ሳምንት የሚቆይ የሐዘን ቀን ማወጁ ይታወሳል። በተለይ የመስከረም ሁለቱን የአዋዳይ ጭፍጨፋ በሚል በመሰየም የክልሉ ባንዲራ ዝቅ ብሎ እንዲውለበለብ ማድረጉም ተገልጧል። ሞሐመድ አዩብ በፌስቡክ በሰጠው አስተያየት ፌዴራሊዝም ስርዓት ችግር ሳይሆን መንግስት ያሉበትን ችግሮች መቅረፍ ማስተካከል አለበት ይላል። ሞሐመድ በአገሪቱ አለው ያለው እድገት የተገነባው በፌዴራል ስርዓት ነው ሲልም አክሏል። በውጭ የሚኖሩ ስደተኞች ሰባ በመቶ ለሀገራ የሚሰማችሁ ለውጥና እድገት አይናችሁ ደም ይለብሳል ሲልም ጽሑፉን አጠቃሏል። አማራና ቅማንት ተቀላቅለው በሚኖሩባቸው አካባቢዎች የተካሄደውንና ግጭት የተከተለውን ህዝበ ውሳኔ በተመለከተ እውነቱ ለነጻነት በፌስቡክ ባሰፈረው መልእክት ያለ ህዝብ ፍላጎት ወደ ቅማንት አስተዳደር የተካለሉት ቀበሌዎች ላይም ህዝበ ውሳኔ ይደረግ ብሏል። በትዊተር ተቀራራቢ ሀሳብ የሰነዘረው ሚኪያስ የአዲስ ጋዜጣ ትዊተር መልእክት ላይ በሰጠው አስተያየት 42ቱ ቀበሌዎች መጀመሪያውኑ ያለ ህዝበ ውሳኔ በምን መስፈርት ነው የቅማንት ራስ ገዝ እንዲሆኑ የተወሰነው ሙሉ ነዋሪው ቅማንት ስለሆነ ነው ሲል ጠይቋል። የአዲስ ጋዜጣ የትዊተር መልእክት የሰው ህይወት ያስከተለው ግጭት የተከሰተው በቅማንት የራስ አስተዳደር ህዝበ ውሳኔ ምክንያት እንደሆነ በመጥቀስ ቅማንቶች በምርጫው ተጭበርብረናል ሲሉ፣ አማራዎች ደግሞ ህዝበ ውሳኔ ባልተካሄደባቸው በ42 ቀበሌዎች እንዲካሄድ መፈለጋቸውን ይገልጣል። በዋትሳፕ ከኢትዮጵያ የደረሰን ሌላ መልእክት እንዲነበባል በአማራ ክልል ሰሜን ወሎ ሀብሮ ወረዳ ከአፋር ጋር ከባድ ጦርነት ነው የዜና ሽፋን ይኑረው ይልና በሁለቱም ወገን ሞቱ ያለውን ቁጥር አስፍሯል። ተጨማሪ ከኢትዮጵያ በዋትሳፕ የደረሰ መልዕክት ላኪ ነዋሪነቱ በአፋርና አማራ አዋሳኝ አካባቢዎች እንደሆነ ተናግሯል። እኔ አፋርና አማራ ክልል የምታዋስነው ወረዳ ሀብሩ ነዋሪ ነኝ። ግጭቱን ለማብረድ የሚወሰደው እርምጃ ለይሽ ሙላ ነው ብሏል። እኔ ያለሁት ግጭቱ ካለበት ቦታ ነው። እሳተፋለሁም አተፋለውም። ጸቡ የተነሳው በድንበር ጉዳይ ነው። አሁንም እርቅም የለም፣ እየተጋደልን ነው። መንግስትም መፍትሄ አላመጣም። ጉዳዩ እየተባባሰ ነው። ሰሜን ወሎ ሀብሮ ወረዳ ነው። ቁጥሩ 024 ጃራ ተብሎ በሚጠራው ቦታ ነው። አዲስ ነገር ካለ እጠቁማችኋለሁ። በዋትሳፕ የደረሰ መልእክት ነው። እዚህም እዚያም የተጫረው ግጭትና ሞት አሜሪካንንም ያሳሰበ ይመስላል። አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ በምስራቁ የኢትዮጵያ ክፍል ስለተከሰተው ግጭት መግለጫ አውጥቷል። ኤምባሲው በኦሮሚያ ሱማሌ ድንበር የተከሰተውን የጎሳ ግጭት አስመልክቶ መስከረም 9 2010 ዓ ም ያወጣውን መግለጫ በርካቶች በማህበራዊ መገናኛ ዘዴዎች ተቀባብሎታል። በኦሮሚያና ሱማሌ አዋሳኝ አካባቢዎች በተለይም ባደርጌ የጎሳ ግጭትንና የበርካታ ሰዎችን መፈናቅል አስመልክቶ በሚወጡ አሳሳቢ ዘገባዎች ተረብሸናል። ምንም እንኳ ዘገባዎቹ ስለ ሁኔታው ዝርዝር መረጃ ስለማቅረባቸው ግልጽ ባይሆንም የሚለው የኤምባሲው መግለጫ የኢትዮጵያ መንግስት ግጭቱን ግልጽ በሆነ አካሄድ እንዲያጣራና ና አጥፊዎችን ተጠያቂ እንዲያደርግ እንጠይቃለን። በተመሳሳይ ሁኔታ ግጭቱ በተከሰተባቸው አካባቢዎች የሚኖሩ የህብረተሰብ ክፍሎች ለችግሩ ሰላማዊ መፍትሄ እንዲሹ መበረታታት ይኖርባቸዋል ሲላክሏል ኢትዮጵያ ጠንካራ፣ የበለጸገችና ዲሞክራሲያዊት ሀገር መሆን የምትችለው ግልጽና ሁሉን አቀፍ የፖለቲካ ውይይት፣ ግልጽ የመንግስት አሰራር እንዲሁም የዲሞክራሲና የፍትህ ተቋማትን ማጠናከር ስትችል እንደሆነ እናምናለን ሲልም ነው መግለጫው የሚጠናቀቀው። ሌላ ከኢትዮጵያ በዋትሳፕ የደረሰ መልእክት የግጭቶች ሰበብ ያለውን ለመጠቃቀስ ይሞክራል። ይህ ሁሉ ግጭት የኢትዮጵያ ሕዝብ ከማያውቀው ጣጣ ወንድሙን፣ አባቱን፣ እናቱንና እህቱን እየተገዳደለ ያለው የገዢው ስርዓት የመልካም አስተዳደር እጦት፣ ከምንም በላይ የተንሰራፋው የሙስና መግነን ነው፣ ከምንም በላይ የኪራይ ሰብሳቢ ባለስልጣን መበራከትና የኢትዮጵያ ሕዝብ ችግሩን ነቅሶ እንዳያወጣ የሚያደርግ ሴራ መሆኑን የኢትዮጵያ ሕዝብ መረዳት ያለበት ይመስለኛል ይላል። በብሔርና በድንበር ምክንያትም ሁሉም ኢትዮጵያውያን መጋጨት እንደሌለባቸው አበክሮ ይጠቅሳል። አሁን ደግሞ አድማጮች ወደ ሁለተኛው ርዕሰ ጉዳያችን እንሻገር። በሳምንቱ ሌላኛው መነጋገሪያ ሆኖ የሰነበተው የኢትዮ ቴሌኮም መግለጫ ነው። ኢትዮ ቴሌኮም ቀደም ሲል በሰጠው መግለጫ በሲም ካርድ የሚሰሩ የቴሌኮም መገልገያ መሳሪያዎች ካልተመዘገቡ ከኔትወርክ ውጭ ተደርገው ከመስከረም 8 ቀን 2010 ዓ.ም ጀምሮ አገልግሎት መስጠት እንደማይችሉ ገልጦ ነበር። ይህ የኢትዮ ቴሌኮም መግለጫ በብዙዎች ዘንድ የተለያዩ ጥያቄዎችን አጭሯል። ገሚሱ መግለጫው የወጣው ህገወጥነትን ለማስወገድ ነው ከእንግዲህ የኢንግሊዝ ስልኮችን የሚሰርቁ ስለሚታወቁ ጥሩ ነው ሲል መግለጫውን ደግፏል። ገሚሱ ደግሞ የለም ይህ መግለጫ ያወጣው ቀድሞም ያለ አግባብ ሲበዘብዘን የከረመው ኢትዮ ቴሌኮም ለተጨማሪ ብዝበዛ ሲያመቻችን ነው ሲሉ ተደምጧል። ጉዳዩ ሌላ ነው ሁሉ ነገራችንን ለመቆጣጠር ነው ያሉም አሉም። በዶይቸ ቬለ የፌስቡክ ገጽ የተሰጡትን አስተያየቶች የተወሰኑትን እናቀርብላቸዋለን። እነሱ ሀብት ሳያስመዘግቡ እኛን ቀፉ አስመዝግቡ ይሉናል። ኤርሚ ፍሪደም ኢትዮ የሰጠው አጭር አስተያየት ነው። ደረጃ ያልጠበቁ ስልኮች ሲሸጡ የት ነበር? ያደሬ ደግሞ ሌላ እጥር ምጥም ያለ አስተያየት ሄሰርት በበኩሉ በሌብነት የዘቀጠው ባለስልጣን እያለ የእርሱ ንብረት ምንም ሳይባል የእኔ ተራቀፎ ትመዝገብ ማለት እህ ሲላ አማሯል። የተሰጠው ምክንያት ውሸት ነው። ትክክለኛው የሕዝቡን የቀን በቀን እንቅስቃሴ ለመቆጣጠር ነው። ልክ እንደ ሰሜን ኮሪያ ያለው ደግሞ ሳሚ ታደሰ ነው። አብዱል ሐኪም አልሀበሺ ከሳሚ ጋር ተቀራራቢ አስተያየት አስፍሯል እንዲህ ሲል በቅርቡ ከአሜሪካን በመጡ የስማርት ዲቫይሶች ስለላ አሰልጣኞች አማካይነት ስልጠና ወስደው ነበርና ነው። በቃ ይህንኑ እየተገበሩ ነው ብሏል። ሁሉ ደግሞ ይህ ዘዴ ዋትሳፕ የመሳሰሉትን ከማሳጣቱ በተጨማሪ ብዙ ገንዘቦቹ የተገዙትን ሞባይሎች ከጥቅም ውጭ አድርጓል። ህጋዊ ዝርፊያ ነው ብሏል። አድማጮች በኢትዮጵያ የተለያዩ ስፍራዎች በተለያዩ ብሔሮች መካከል ስለተከሰቱ ግጭቶች እና ኢትዮ ቴሌኮም የቴሌኮም መገልገያ መሳሪያዎች የምዝገባ ግዴታን በተመለከተ ያወጣው መግለጫ ተከትሎ የተሰጡ አስተያየቶች የተካተቱበት የዛሬው የማህበራዊ መገናኛ ዘዴዎች ጥንቅር በዙ ይጠናቀቃል። ማንተጋፍቶ ስለሽ ነኝ። መልካም ጊዜ ጤና